ሐኪሞን ይጠይቁ ለምሽቱ፣ በሕክምና ቋንቋ በእንግሊዝኛ አንቲሶሻል ፐርሶናሊቲ ዲስኦርደር በመባል በሚታወቅ የአእምሮ ህመም ዙሪያ የሚያተኩር ነው። በተከታታይ በሚቀርቡ ዝግጅቶቻችን የህመሙን ምንነት፣ አይነተኛ መለያዎች፣ መንስኤ መከላከያና የሕክምና አማራጮችን ጨምሮ ይመለከታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይትድ ስቴትስ ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ዮናስን ያወያየው ወደ ዝግጅቱ ዶክተር ዮናስ እንዳለ ገዳ የሐኪሞን እየጠየቁ ቤተኛ ኖት ካገኘኖት ጥቂት ወራት ሆነዋል። በድጋሚ እንኳን አድማጮች ጥያቄዎች ወደሚልኩበት ፕሮግራም ተመልሰው መጡ። በጣም ደስ ይለኛል። አመሰግናለሁ አሉላ። የዛሬው ሐኪሞን ይጠይቁ ምናልባትም ለብዙዎቻችን በቅርብ የምናውቀው የማይመስል ነገር ግን ቅርባችን ያለ አንዳንዴም በዘወትር ህይወት ውስጥ ሊገጥም የሚችል ከህመምነት የሚፈረጅ የሰው ጠባይ ነው ውይይት የተመረጠው እጅግ በጣም አዋኪነት ያለው ጠባይ የሚያሳዩ የሚያሳዩና ዝንባሌያቸው ያ የሆነ ሰዎች ከመጥፎ ጠባይ ባሻገር በህመምነት የሚፈረጅ መሆኑን የህክምና መዛግብቱ ይተርካሉ። ለመሆኑ ይሄ በእንግሊዝኛው የህክምና አጠራር አንታይ ሶሻል ፐርሶናሊቲ ዲዞርደር የተባለው ህመም ነው ተብሎ የተፈረጀው ጠባይና ዝንባሌ ምን ይሆን? ዶክተር ዮናስ ምንነቱን ከመረዳት እንጀምር። በጣም ጥሩ ዋናው መመዘኛ ይሄ ከመጠን ያለፈ አጉራ ዘለል ጸባይ፣ ሌሎችን ሰዎች ክፉኛ አደጋ ላይ ማድረስ ከመግደል ድረስ ያለምንም ቅሬታና የህሊና መረበሽ ህግ መጣስ፣ ያለምንም ህሊና መረበሽ ንብረት ማውደም፣ ያለምንም ቅሬታ እንደዚህን አይነት ጸባይ ያለው ሰው ነው። እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር ይሉታል። ይሄ እንግዲህ መመዘኛ አለው። እነዚህም በሙሉ በማየት ነው ይህንን መለካት የሚቻለው። ነገር ግን አንድ ማወቅ ያለብን ነገር በሕክምናም ይሁን በማንኛውም ሙያ በእንግሊዝኛ ካቴጎሪካል ክላሲፊኬሽን ይሄ አለ ወይም የለም ይሄ ነገር የሚለው በእኛ ግምት ጠበብ ያለ አመለካከት ነው፣ እና ጥሩ ነው የሚባለው በአሁኑ ጊዜ በአጠቃላይ ይሄ ስፔክትረም ከአንዱ ጫፍ እስከ ሌላው ጫፍ ያለውም በሰፊው ማየት ለምሳሌ ያክል አሁን አንድ መለኪያ አለ። የሚኔሶታ የሰው ልቦና መለኪያ ወይም በእንግሊዝኛ ሚኔሶታ መልታፌዚክ ፐርሶናሊቲ ኢንቨንቶሪ ይባላል፣ ኤም ኤም ፒ አይ። በዛ መለኪያ መሰረት በአንዱ ጫፍ አንድ ሰው ሀሳቡን ሌሎች እንኳን ሲቃወሙት በልበሙሉነት መግለጽ መቻል፣ አዲስ ሀሳብ ይዘው ህብረተሰቡን ወይም አካባቢውን በማንቀሳቀስ እንዲያምጽ ማድረግ ወይም ይሄ በድሮ ቋንቋ አብዮተኛ፣ ይሄ እንግዲህ ሬቮሉሽነሪ ነን ኮንፎርሚስት የሚባለው በአንድ በኩል አለ። እንደዚህ አይነት ሰዎች በሳይንስም በህብረተሰብ ኑሮም በነፃ ውጭነት በተለያየ መንገድ ብዙ አስተዋጽኦ አርገዋል። ይሄ እንግዲህ በአንዱ ጫፍ ያለው ለውጥ ፈላጊነታቸው ከመልካም ነገር ጋር የተያያዘ ነው። አሁን እየነገሩን ያሉት በሌላው ጫፍ የሚገኙት በሌላው ጫፍ የሚገኙት እነሱ ናቸው እና በዚህ በሚኒሶታ መለኪያ መስለት ከዚህ በአንዱ አጽናፍ ይሄ ሲሆን ከሌላኛው የመጨረሻ አጽናፍ ደግሞ ያለምንም ቅሬታ ሌላውን ሰው ማጥቃት፣ ማሰቃየት፣ ሌሎችን ሰዎች ያለምንም ቅሬታ መጠቀም፣ ሌላው ላይ በእንግሊዝኛ ካለስ ኦር ሲኒካል እና ዲስሪስፔክትፉል ሌላውን አለማክበር፣ መናቅ፣ ማዋረድ ክልክ በላይ ክልክ ያለፈ ጥላቻ ለሌሎች ሰዎች ማሳየት እና ሕግ መጣስ ከመጤፍ የማይቆጥራቸው የማይቆጥሩላቸው እና ስሜታቸውን መቆጣጠር የማይችሉ እንደው በአፋቸው ላይ የመጣውን መልቀቅ እንዲህ አይነት ባህሪዎች ነው እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር። መልካም ዶክተር ዮናስ የጤናማ አስተሳሰብ ሁኔታ ውስጥ ሊመደቡ የሚችሉ ነገር ግን ጠንከር ያሉ ዝንባሌዎች መለየት እንዳያዳግተን ጭምር የሚኒስትታ መመዘኛ ያሉትን ጠቅሰዋል። ጸጸትና ሀፍረት የሌላቸው ክፉና ደግ የማይለዩ ለሌሎች ክብር የማይሰጡ የሚያዋርድ አይነት ጠባይ ያላቸውን ቀደም ብሎ የገለጿቸውን ሁኔታዎች ሰዎች ከክፉ ጠባይ በምን መለየት ይችላሉ? ቅድም አጽንኦት የሰጡት በጣም በተጋነነ መልኩ ነኝ የሚታይባቸው መሆኑን ግልጽ ለማድረግ በአንጻሩም ደግሞ ሰዎች መልካም ጠባይ የሌላቸውን ሰዎች ሁሉ በዚህ ህመም ባለቤትነት እንዳይፈርጁም ጭምር እሱ በዛ አንድ ጥንቃቄ ያስፈልጋል። በእውነቱ በእኛ ሙያ አንዱ ዋናው የስነ ምግባር ኃላፊነት በእውነት ሰውን አላግባብ ይሄ ነው ብሎ ካፔላ መለጠፍ የስነ ምግባር መመሪያዎች የሚከለክሉት ነው። ትክክልም ነው። አንደኛ ነገር እኔ ለምሳሌ አንድን ሰው ያለው ለማለት መጀመሪያ ቁጭ ብዬ መመርመር አለ ያልኩን የሚኔሶታ መለኪያ ማለት አለብኝ መረጃ ከግለሰቡ ከቤተሰቡ፣ ከተለያየ ማግኘት አለብኝ ማለት ነው። ብዙ ጊዜ ይህን የሚያዩት ፎረንሲክ ሳይኮሎጂስት ወይም ፎረንሲክ ሳይኪያትሪስት የሚባሉት ናቸው። አንዳንዴ ይሄ አንቲ ሶሻል የሆነ ወንጀል ይሰሩና ከዛ በኋላ ወይ ሲታሰሩ ወይ አንድ ነገር ሲሆን ነው ምርመራ የሚደረግላቸው። ከዛ ወደኋላ መለስ ብሎ ሲታይ በሕፃንነታቸው ወይ የቤት እንስሳ አንገት ጠምዘው የሚገሉ እንዲህ አይነት ነገር እስከኋላ ድረስ የሚሄድ አለ። ይሄ ሁሉ ምርመራ ይደረጋል። ብዙ ጊዜ እንኳን ይሄንን እውነት ለመናገር እኔ እንደዚህ አይነት በሽተኞች ላይም፣ ለነገሩ በአንዳንድ ሰዎች ግምት ከጂኔቲክ ከዘር ከቤተሰብ ሊወረስ የሚችል የሚል ግምት አለ። መቼም ያው እንደምታወቀው ነው። ይሄ በዘር የሚወረስ ነገር ከአንዳንድ በሽታ በስተቀር ለምሳሌ እንደ ሀንቲንግተን ዲዚዝ እንደዚህ ከመሳሰሉት በስተቀር እንደዚህ አባቱ ወይ አያቱ ወይም እናቱ ወይም አያቱ ስላለው ይሄ በሽታ ይኖራል የሚለው በጣም በጣም ለትንንሽ በሽታ ነው የሚያገለግለው። ግን በአጠቃላይ ምናልባት አንቲ ሶሻል ትንሽም ቢሆን ባዮሎጂካል ምክንያት ሊኖረው ይችላል፣ ዋናው ግን ሳይኮሎጂካል ሶሻል ሊሆን ይችላል የሚል ግምት አለ። ዋናው ነገር እንደምሰው በደንብ መመርመር እና መረጃ ረዥሙ ሎንጊቱዲናሊስት ከኋላ ድረስ ሄዶ ሰብስበ ነው ይሄ ነገር እንዲህ ነው፣ ይሄ ሰውዬ ያለው ማለት የሚቻለው። ነገር ግን የአንቲ ሶሻል ፐርሶናል ዲስኦርደር እሰማለሁ። ከላይ ከላይ የሚባለው የዚህ ሀገር መሪ የዛ ሀገር መሪ አንቲ ሶሻል ነው ይለኛል። አልመረመርኩትም። ይሄ ምናልባትም ተከታይ ጥያቄ ይጋብዛል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ ቅድም ከገለጿቸው ምክንያቶች በተጨማሪ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ ወይ አስተዳደግ እዚህ ላይ የሚኖራቸው ሚና ይኖር ይሆን? የዚህን ጥያቄ መልስና ሌሎችም ማብራሪያዎችን ይዞ አሉላ በተከታዩ ዝግጅት ከእንግዳው ጋር ይመለሳል።